ሁለቱ የፖለቲካ ተቃዋሚ ፓርቲ አመራሮች የመላው የኢትዮጵያ አንድነት ድርጅት የመያድ ዶክተር በዛበ ደምሴና የሰማያዊ ፓርቲ አቻቸው አቶ የሸዋስ አሰፋ የልዑካኖቻቸውን ቡድን በመምራት አራት ወራት ያህል በሰሜን አሜሪካ ያደረጉትን የሥራ ጉብኝት አጠቃለው ወደ ሀገር እንደገቡ ለዶቼ ቬለ ቃለ መጠይቅ ሰጥተዋል። የተከናወነበትን ተነሳሽነት ዶክተር በዛበ ደምሴ በበኩላቸው የገለጹት ወደ አሜሪካ የተጓዝንበት ዋናው ምክንያት የኢትዮጵያ ሕዝብ የጋራ ሸንጎ ባደረገልን ጥሪ መሰረት ነው። አሜሪካ እንደደረስን የሸንጎ አመራርን ተገናኝተን አነጋግረናል። በኋላ በዋሽንግተን ዲሲ ከደጋፊዎቻችን ጋር አንድ አይነት ስብሰባ በሀገራችን ያለውን ወቅታዊ ሁኔታ ተነጋግረንበታል። በሰሜን አሜሪካ ያዳረሱትን ግዛቶች ይጠቅሳሉ ደለስ ተጉዘን ከዛ ወደ ዋሽንግተን ተመልሰን ቺካጎ በመሄድ እንዲሁ ከቺካጎ በኋላ ደግሞ ሳን ሆዜ የሚባል ካሊፎርኒያ ውስጥ የሚገኝ ከተማ ትልቅ ከተማ ነው። እዛም የሚገኙት ኢትዮጵያውያኖች በከፍተኛ ደስታ ተቀብለው አስተናግደውናል። ከዛ በመቀጠል ወደ ሎስ አንጀለስ ከተማ በመሄድ እዛም የሚገኙትን ኢትዮጵያውያኖች በወቅታዊ ሁኔታ ላይ እንዲረዱ ለማድረግ ችለናል። ለዚህ አይነቱ የስራ ጉዞ በምን ተጠቃለለ? ምን ተጨባጭ ፋይዳ ሲይዛችሁ ተመልሳችሁ? ለሚለው ከኛ የበለጠ የተረዱት ስለሚመስል በሀገራችን ውስጥ ያለውን ሁኔታ የአሜሪካ መንግስት የተረዳ መሆኑን ቋጫው። እንግዲህ የአሜሪካን ባለስልጣናት፣ ረዳት ሚኒስትሩ የውጭ ጉዳዩ ኢትዮጵያን በከፍተኛ ደረጃ እንደማያዋትና ኢትዮጵያ አገሪቱ ውስጥ የሚታየውን ችግር ለመፍታት የአሜሪካ መንግስት የሚችለውን ሁሉ ጥረት እንደሚያደርግና ሰላም እንዲሰፍን የሚፈልጉ መሆኑን ለመረዳት ችለናል። በሰማያዊ ፓርቲ በኩል ፕሬዚደንቱ አቶ የሸዋስ አሰፋ በበኩላቸው ያሰሙት ሰማያዊ ፓርቲም የመላ ኢትዮጵያ አንድነት ድርጅትም ወደ ሰሜን አሜሪካ እንድንሄድ ሲልኩን ሶስት ዓላማዎች ይዘን ነበር። አንደኛው በሰሜን አሜሪካ የሚገኙ የመላ ኢትዮጵያ አንድነት ድርጅት የቀድሞ አንድነት የሰማያዊ ደጋፊዎችን በማስተባበር አንድ ትልቅ ቻፕተር ማቋቋም አንደኛው ዓላማ ነው። ሁለተኛው ከዚህ በፊት እንደነበረው የማቴሪያል የፋይናንስ ድጋፍ ማግኘት ነው። ሶስተኛው ደግሞ ለኢትዮጵያ ኮሚኒቲ፣ ለአሜሪካ መንግስት የስቴት ዲፓርትመንትና የኮንግረስማን አባላት ስለ ኢትዮጵያ ወቅታዊ የፖለቲካ ሁኔታና ስለ ሰብአዊ መብት አያያዝ መግለጽ ነው። ስለዚህ ሶስቱንም ነገሮች አሳክተናል ማለት እንችላለን። ከአሜሪካ ባለስልጣናት ጋር ባደረጋችሁት ቆይታ ንግግሩ ምን ይዘትና መልክ ነበረው ማለት ይቻላል? በማለት ላቀረብኩላቸው ጥያቄ አቶ ይሸዋስ ሲደመድሙ በብዙ ዘመናት የመከራና የደስታ ጊዜያት አብሮን ያሳለፈ፣ አብሮ የተዋለደ፣ አብሮ የኖረ ህዝብ ነው። ከኢህአዲግ በፊትም ነበረ፣ ከኢህአዲግ በኋላም ይኖራል የሚለውን በደንብ አስረግጠን ነግረናል። እውነታው ሙሱ ስለሆነ አማራጭ የፖለቲካ ድርጅት ለመፍጠር የገዢው ጫና እንዳላስቻለ እስካሁን ድረስ አሁን ግን ሰማያዊና መኢአድ እንደጀመሩ አንድነትና ሰማያዊ እንደተዋሃዱ አሁን በዚህ ሁኔታ ተመሳሳይ ፕሮግራም ካላቸው ጋር አንድ ላይ በመስራት ትልቅ የፖለቲካ ኃይል ለመፍጠር እየተንቀሳቀስ እንደሆነ ለህዝቡ አማራጭ ለመስጠት እየሰራ እንደሆነ ገልጸናል። እንግዲህ የአሜሪካ ባለስልጣናት ጋር ዋና ቁም ነገሩ ልንነጋገር የፈለግ ነው። ወዳጅነት የኢትዮጵያና የአሜሪካ ወዳጅነት የብዙ ዘመናት ነው። ያ ወዳጅነት ግን ከህዝብ ጋር ነው መሆን ያለበት። ከአገዛዝ ጋር መሆን የለበትም። ከአገዛዝ ጋር የሚደረግ ወዳጅነት አገዛዙ ሲሄድ ያቆማል። ስለዚህ ወዳጅነቱ ከህዝብ ጋር መሆን አለበት። ህዝብ የኢትዮጵያ ህዝብ በመረጠው ለመተዳደር ብቁ ነው። ያንን ለማድረግ የአሜሪካ መንግስት ማገዝ አለበት። ጌታቸው ተድላ ሀይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ